የሶማሌ ና አፋር ክልላዊ መስተዳድሮች አዋሳኝ ድንበር ላይ የሚገኙት በተለይ ገርበ፣ ኢሴ፣ እንዱፎ ና አዳይቱ ቀበሌዎች በሁለቱ ክልሎች መካከል ለሚነሳው የሰላም እጦት ዋነኛ ጉዳይ ሆነው መሰንበታቸው የሚታወስ ነው። የሶማሌ ክልላዊ መስተዳድር እንደሚለው ከትናንት በስቲያ በአፋር ልዩ ኃይል ተወሰደ በተባለ ጥቃት የአስራ ሁለት ሰዎች ህይወት አልፏል። ሶስት ያህል ሰዎችም ቆስለዋል። የሶማሌ ክልላዊ መስተዳድር ከሶስት ዓመታት በፊት በቀድሞ የክልሉ ርዕሰ መስተዳድር በሚመራው ካቢኔ የንትርኩ መንስኤ የሆኑትን ሶስት ቀበሌዎችን በአፋር ክልል እንዲተዳደሩ የወሰነውን ውሳኔ በተለይ ሰሞኑን የተከሰተውን የዜጎች ህይወት መጥፋት ተከትሎ አሁን በስልጣን ላይ የሚገኘው የአቶ ሙስጠፌ መሐመድ ካቢኔ ውሳኔውን ውድቅ ማድረጉን አስታውቋል። ውሳኔውን በሚመለከት የክልሉን መንግስት ኮሚዩኒኬሽን ኮሚሽን ጉዳዮች ቢሮ ኃላፊ አቶ አብዱላሂ መሐመድን በስልክ አነጋግሬያቸዋለሁ። ባለፈው የሶስቱ የአንዱ አንዱ ቱና የገርበ ሳ ቀበሌዎች ተከሰተው ችግር ከመሳሳ ነው። እዛ ተነስቶ ቀበሌዎቹ ነበር ፈረን ወይም ባይገሙ ወደ ወደዛ ሄዱ ስላልሆኑ ኮንትራባንዲስቶች እና በጥቅም የሚሰኙ ግለሰቦች ናቸው፣ ወደ አመራሮች ናቸው ወደዛ ይወሰዱት እዛ ደግሞ ህዝቡ የአፋር ክልል ደግሞ ህዝቡን የጸጥታቸው እና የሰላማቸው እና የማፍታቸውን ማስከበር ስላልቻለ ከዛሬ ጀምሮ በህጋዊ መንገድ ወደ ሶማሌ ክልል እንደሚሆኑ ቀበሌዎች እኛ እዛ እንደምናስተዳደር ማለት በህግና በህግ መሰረት ምናልባት ይሄ ቀደም ሲል የተወሰነውን ውሳኔ መሻር ከክልሉ ጋር የሚፈጥረው ሌላ አይነት ነገር የለም። ካቢኔው ይህንን ነገር አይቶታል። አይቶታል። አዎ። ምክንያቱም ይህ የምንሻረው መጀመሪያም በህገ መንግስቱ አግባብ አይደለም የተካሄደው። አንድ ነገር ሲደረግ በህግና በህግ መሰረት መሆን አለበት። ያ ለወንበራቸው ጥቅም ሲሉ ነው የወሰኑት እና በህገ መንግስቱ አለ ወይ ሪፍረንደም መካሄድ አለበት ወይ ህዝቡ ውሳኔ መሆን አለበት ለዚም ማለት ነው የሚፈልጉ ከሆነ ሁለቱም አንዱም አልተጠቀመም በዚህ ይሄ ክልል ህዝብ መብቱን መጠበቅ አለበት ነው ከምንል አንፃር ነው እኛ የተነሳ ነው መሀል ሀገርን ከጅቡቲ በሚያገናኘው ዋና መንገድ ጋር መገኘታቸው ጠቃሚ ያደርጋቸዋል የሚባሉት ገርበ ኢሴ፣ እንዱፎና አዳይቱ ቀበሌዎችን ባለፈ ግጭት በተከሰተበት መይደኔ በተባለ አካባቢ ከትናንት በስቲያ በአፋር ልዩ ኃይል ተወሰደ በተባለ እርምጃ አስራ ሁለት ሰዎች መሞታቸውን በሶማሌ ክልል የሲቲ ዞን ዋና አስተዳዳሪ አቶ ኡመር አብዲ ለዲደብልዩ በስልክ አስታውቀዋል። ትናንትና የተከሰተው ማየት ነው ከሆነ ባደንደን በትባላለች እዛ ገብቶ ነው። አሁን የነሱ ልዩ ፖሊስ ሌሊት ነው የገቡት። ጠዋት አርብቶ አደሮች እንስሳቶችን እይዞ ከቤት ሲወጡ ሲሉ አምስት መቶ ሜትር በማይሞላ ቦታ ነው እንግዲህ ማታ አድሮላቸው የአፋር ልዩ ፖሊስ እነዚህ ሰዎች የገደላቸው እና ወደ አስራ ሰባት ነበሩ። አስራ አንድ ወደ ያኑ ሲሞቱ አራት ሰው ስለዋል፣ አንዱም አምልጠዋል። የሞቱት ሰዎች ቁጥር ስንት ነው? አስራ ሁለት ናቸው። አስራ ሁለት በሁለቱ ክልል አዋሳኝ አካባቢዎች ጋር በተያያዘ በሰው ህይወት ላይ ደረሰ የተባለውን ጉዳይ በሚመለከት የአፋር ክልል መንግስት ኮሚዩኒኬሽን ቢሮ ኃላፊ አቶ አህመድ ካሎይታ ክልሉ ስለ ጉዳዩ ምንም የሚያውቀው ነገር አለመኖሩን አስረድተዋል። እኛ እንደ ክልል በስቲዘን በኩል የተፈጠረ ነገር አልሰምንም የደረሰ ምን ነገር የለም። እንግዲህ አንዳንድ የፖለቲካ ትርፍ ለመፈለግ የሚደረግ የስም ማጥፋት ዘመቻዎች አሉ እና ምናልባት ከእንደዚያ ዘመቻዎች አንዱ ሳይሆን አይቀርም። ይሄ እኛ የምናውቀው እዚህ አካባቢ ኮንትሮባንዲስቶች የሚያደርሱት ግልጽ የሆነ የሽብር ተግባር ይታወቃል። ያንን ደግሞ ነው እንደ ክልል መንግስትም እንደ ፌደራል መንግስትም የሚያውቀው የምናወግዘውም ይህንኑ ነገር ነው። ከዚህ ውጭ እንደዚህ ተደረገ እንደዚህ፣ እኛ እንደ ክልል መንግስት የምናውቀው ነገር የለም። በሁለቱ ክልሎች ለንትርክ መንስኤ ሆነው የቆዩትን የገጠር ቀበሌዎች ለአፋር የተሰጡበት መሰረትን ውሳኔ ተገቢ አይደለም በሚል የክልሉ ካቢኔ ውሳኔውን መሻሩን በመደገፍ ና በመይደኔ በአፋር ክልል ልዩ ኃይል ደረሰ የተባለውን ድርጊት በመቃወም ዛሬ በሲቲ ዞን ወረዳዎች ና በድሬዳዋ አስተዳደር ህዝባዊ ሰልፍ ተካሂዷል። ለዲደብሊው ዘገባ መሳይ ተክሉ ድሬዳዋ